You're with SBS Radio. Find more great stories in your language at sbs.com.au. Waktauie, good day. Yehi wot fitzame hikemenan baklusta masgebat la yali sabu chikrema yemiseta good day የጤና ምርጫቸውን ሰንደው ያስቀመጡት አውስትራሊያውያን አሥራ አምስት ፐርሰንት ብቻ ናቸው። እንዲያም ሆኖ ግና ውሳኔ ላይ መድረስ ካለባቸው ሁነኛ ነገሮች ውስጥ አንዱ ነው። በአውስትሬልያ መንግሥት ተደጉሞ የምርምር ሥራውን ያከናውነው የአውስትሬልያ ክብካቤ ዕቅድ ግኝት እንደሚያመለክተው ከሆነ ዕድሜያቸው ከ65 ዓመታት በላይ ከሆኑ ሰዎች ውስጥ 30 ፐርሰንቱ የመጨረሻ የሕክምና ክብካቤ መመሪያዎችን ተከትለው ዝግጅት አድርገዋል። የአድላይድ የሕክምና ዶክተር ክሪስ ሞይ ብዙ ጊዜ በሽተኞች የሕይወት ዘመን ፍጻሜያቸው ላይ ደርሰው ሕክምናቸውን እንደምን መውሰድ እንዳለባቸው ከውሳኔ ላይ ለመድረስ የሚቸገሩበት ሁኔታ ላይ የደረሱባቸው አጋጣሚዎች አጋጥሟቸዋል። ሕመምተኞች የሕክምና ውሳኔ ላይ ለመድረስ ከቁጥጥር ውጭ የሆነ ሁኔታ ላይ የሚደርሱትም ጉዳዩ ብርቱና አሳሳቢ ከመሆኑም ባሻገር ቀደም ብሎ ዕቅድ በማውጣት ዝግጁ ካለመሆን የተነሳ መሆኑን ይጠቁማሉ። ዶክተር ሞይ በዕድሜ የገፉ ሰዎች ቀደም ብለው ሊያስቡበትና እምነት ከሚጥሉባቸውም ጋር ሊነጋገሩበት እንደሚገባ ሲያሳስቡ በርካታ ውሳኔዎች ላይ መድረስ በማይችሉበት ወቅት ማን ከውሳኔ ላይ ሊደርስላቸው እንደሚገባ ሰነድ ላይ ማስፈር እንደሚገባቸው ሊያስቡበት ይገባል። ስለምን አንድ ውሳኔ ላይ ለመድረስ የሚያቅታቸው ወቅት መቼ እንደሆነ አይታወቅም። ስለሆነም በዕድሜ የገፉ ከሆነ ወይም ብርቱ ሕመም ካለበት ከቅርብ ዘመዶቾ ጋር ቀደም ብሎ መናገር ያሻል። ይህንንም የቅድሚያ ክብካቤ እቅድ ውሳኔ መወሰን እየቻሉ ባሉበት ወቅት መወሰኑ ጥሩ ተመራጭ ጊዜ ነው በማለት ይመክራሉ። የአውስትራሊያ ቅድሚያ ክብካቤ እቅድ ፕሮግራም ዳይሬክተር ሊንዳ ኖልት። በዕድሜ የገፉ ወይም በጠና የታመሙ ሰዎች የመጨረሻ ውሳኔያቸውን ከዘመዶቻቸው ጋር ተማክረው ቢያስታውቁና ሰነድ ላይ ቢያሰፍሩ ፍላጎታቸው እውን ሊሆን እንደሚችልና አለበለዚያ ገና እክል እንደሚገጥማቸው ያሳስባሉ። በምሳሌነትም አንድ ዕድሜያቸው ሰባ አምስት ዓመት የሞላ ጤነኛ ሰው በጠና ከታመሙ ለእልፈተ ሕይወት መብቃትን እንጂ መዳንን እንደማይሹ ለቤተሰባቸው ያስታውቃሉ። የፈሩት አልቀረም። ለሕይወታቸው አስጊ የሆነ ድንገተኛ ህመም ገጥሟቸው ራሳቸውን ይስታሉ። እናም ጠቃሚ ውይይቶችን ያደረጉ ቢሆንም ግና ውሳኔዎቻቸውን በሰነድ ላይ ስላላሰፈሯቸው ራሳቸውን በሳቱበት ወቅት ውሳኔዎች በሌሎች ሊወሰንላቸው ግድ ሆነ። ሕክምና ተደርጎላቸውም ራሳቸውን ከመሳት ነቅተው ሕይወት ዘሩ። ይሁንና መናገር ተስኗቸዋል፣ መብላትና መራመድ አይችሉም፣ ራሳቸውን ችለው አይጸዳዱም፣ ስለሆነም ቋሚ ክብካቤ ያሻቸዋል ሲሉ ቀደም ብሎ ለሕይወት ፍጻሜ ሲቃረቡ ምን ዐይነት ሕክምና ሊያገኙ እንደሚሹ መምከርና ሰነድ ላይ መስፈር ስላለው ብርቱ ጠቀሜታ ምክረ ሐሳባቸውን ከምሳሌ ጋር አያይዘው አጋርተዋል። አያይዞም ያም ለሕክምና ሰዎች ምን አይነት የሕክምና እርምጃዎችን መውሰድ እንደሚያሻቸው ግልጽ በሆነ መልኩ እንዲረዳና ጠቀሜታም እንዳለው ተናግረዋል። ይህን ለማድረግ ሂደት ያለው ሲሆን፣ ራሳቸውን ችለው ውሳኔ መወሰን ካልቻሉ በእነሱ ምትክ ውሳኔ ላይ የሚደርሰላቸው ሰው መሰየም ይችላሉ። እናም በተለምዶ ሕጋዊ ውክልና ወይም ሞግዚት ወይም የሕክምና ውሳኔ ደራሽ የሚባሉትን ዶክሜንቶች ማግኘት ይችላሉ። ይበልጡኑ የተለመደው አጠራር ግና ተለዋጭ ውሳኔ ደራሽ በሚል ነው። በዚያ መሠረት ውክልናውን ያገኘ ሰው በሚሹት መልክ ከውሳኔ ላይ ይደርሳል። ይህም ቢሆን ይሻላል ከሚል እሳቤ ሳይሆን ዘመድ አዝማድና ወዳጆች ውክልና ሰጪው ወይም ሕመምተኛው የሚፈልገው ውሳኔ ይሆናል በማለት ውክልና የተሰጠው ሰው ከውሳኔ ላይ የሚደርሰው ውክልና የሰጠውን ሰው ውሳኔ ለማስፈጸም ብቻ መሆኑን ያስረዳሉ። አውስትራሊያ ውስጥ የሕይወት ዘመን ፍጻሜ የሕክምና ምርጫቸውን ሰነድ ላይ የዋሉ 15 ፐርሰንት ብቻም ቢሆኑ ከዚያ ውስጥ እንግሊዝኛ ቋንቋ ተናጋሪ ያልሆኑ ማህበረሰብ አባላት ቁጥር ከቶውንም አናሳ ነው። ሊንዳ ኖልት በዕድሜ የገፉ ወይም በጠና የታመሙ ሰዎች የሕይወት ፍጻሜ ሕክምናቸውን አስመልክተው በአግባቡ ከቤተሰብ አባሎቻቸው ጋር ካልተነጋገሩ ውሳኔ ላይ ለመድረስ በማይችሉበት ሁኔታ ላይ ሲሆኑ በቤተሰብ አባላት መካከል ውዝግብ ሊነሳ እንደሚችል ሲያመላክቱ፣ በተለይ እናት ወይም አባት ከሴት ልጃቸው ጋር በጉዳዩ ላይ ተነጋግረው ከወንድ ልጃቸው ወይም ሌሎች ልጆቻቸው ጋር በተመሳሳይ ዝርዝር ሁኔታ ካልተነጋገሩ ውሳኔ ላይ መድረሱ ወደ ግጭት ሊያመራ ይችላል በማለት ያሳስባሉ። ዶክተር ሞይ እንደ ቻይናውያን ማኅበረሰብ በመሳሰሉቱ ዘንድ ስለ ሞት አስቀድሞ መናገር እምብዛም የሚደፈር ባለመሆኑ ቀደም ብሎ ከውሳኔ ላይ ለመድረስ አዋኪ እንደሆነ ይጠቁማሉ። ተጨማሪ መረጃ የሚሽ ከሆነ አድቫንስ ኬር ፕላኒንግ ዶት ኦርግ ዶት ኤዩ ድረገጽን ይጎብኙ። በ16 ቋንቋዎች መረጃዎች ሰፍረው ያገኛሉ። አሊያም ምክር ለመጠየቅ በ1300 208 582 መደወል ይችላሉ። አስተርጓሚ የሚሹ ከሆነ አገር አቀፍ የትርጉምና ማስተርጎም ግልጋሎት ዘንድ በ131 450 ይደውሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።